The Voice of America. በምዕራብ ኦሮሚያ አንዳንድ ከተሞችና ወረዳዎች ግለሰቦች ፍርድ ቤት ሳይቀርቡ ለወራት መታሰራቸውን ከቤተሰቦቻቸው መካከል አንዳንዶቹ ለአሜሪካ ድምጽ ገለጹ። እስራት ከተፈጸመባቸው ስፍራዎች መካከል የምዕራብ ወለጋ ሰዮ ኖሌ ወረዳ አስተዳደር እና ጸጥታ ጽሕፈት ቤት በወረዳቸው ወንጀል ፈጽመው እንጂ ሸማቂዎቹን ትደግፋላችሁ ተብለው የታሰሩ እንደሌሉ አስታውቆ ፖሊስ ወንጀላቸውን እያጣራ ነው ብለዋል። ከተለያዩ ከተሞች ለሚነሱት የእስራት ቅሬታዎች ጉዳዩ ከሚመለከታቸው የመንግስት ተቋማት ስራ ኃላፊዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ከዚህ በፊት የጸጥታና አስተዳደር ቢሮ ኃላፊ ለቪኦኤ በሰጡት ቃል በኮሮና ቫይረስ ወረርሽኝ ምክንያት ፍርድ ቤቶች ዝግ ስለሆኑ በምዕራብ ኦሮሚያም የታሰሩ ግለሰቦች ፍርድ ቤት አለመቅረባቸውንና ምርመራው ጊዜ ወሳጅ ስለሆኑ በምዕራብ ኦሮሚያ የታሰሩ ግለሰቦች ፍርድ ቤት አለመቅረባቸውንና ምርመራው ጊዜ የሚወስድ መሆኑ ጭምር ገልጸው ነበር። የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ ቅሬታው እንዳልቀረበለት ገልጿል። ናኮር መልካ ተጨማሪ ዘገባ ያስደምጠናል። በምዕራብ ወለጋ ዞን ነጁ ከተማ ዶክተር ፈቀደ ጃራ የተባሉ በመንግስት ታጣቂዎች ተይዘው ከታሰሩ ሁለት ሳምንታቸው ነው ይላሉ ባለቤታቸው ወይዘሮ ሌንስ አስፋው። ነገር ግን እስካሁን ፍርድ ቤትም አልቀረቡም ጥፋትም ይህ ነው አልተባሉም ብለዋል። ባለቤቴ እዚህ ተወልዶ ነው እዚሁ ያደገው። ዶክተርም ሆኖ እዚሁ ነው ማገልገል የጀመረው። በህፃናት ሕክምና በልዩ ሁኔታ ተምሮ ከተመለሰም በኋላ በነጆ እያገለገለ ነው። በከተማም ሆነ በገጠር ህብረተሰብ ዘንድ ተቀባይነት ያለው ሰው ነው። ለምን እንደታሰረም በነጆ ያሉትን በዞን እንዲሁም እስከ ኦሮሚያ ክልል ፖሊስ ኮሚሽን ጠይቄያለሁ። ሁነኛ ምላሽ የሰጠኝ ሰው የለም። በማዘዣ ማዕከሉ አስተዳደር ትእዛዝ ነው የታሰረው ነው የሚሉኝ ፖሊሶች ሲገልጹ፣ ህብረተሰቡን እያገለገለ ያለ እንደ ባለቤት ያለውን ሰው በእንዲህ አይነት ሁኔታ ማሰሩ ትክክል አይደለም ብለዋል። የነጆ ወረዳ ፖሊስና ጸጥታ ጽህፈት ቤቶች ኃላፊዎች በዚህ ዙሪያ ምላሽ ለመስጠት ፈቃደኛ አለመሆናቸውን በስልክ ገልጸዋል። የምዕራብ ወለጋ ዞን ኮሚኒኬሽንስ ጉዳዮች ኃላፊ ወይዘሮ ነፃነት አለማየው ዶክተር ፈቀደ የታሰሩበት ምክንያት እየተጣራ መሆኑን ከወረዳው ለማወቅ ችያለው ከማለት ውጭ ተጨማሪ መረጃ እንደሌላቸው አስታውቋል። በሌላ በኩል በምዕራብ ወለጋ ዞን ሰዮኖሌ ወረዳ ነዋሪ የሆኑት ወጣት ገመቹ እጅጉ አባታቸው አቶ እጅጉ ቀና በወረዳ ፖሊስ ጣቢያ ውስጥ ከታሰሩ ሁለት ወራት በላይ እንደሆናቸው ይናገራሉ። የኦሮሞ ነጻነት ሸማቂዎችን በመደገፍ ተጠርጥረው ቢታሰሩም እስካሁን ፍርድ ቤት አልቀረቡም ብለዋል። ሌሎችም የታሰሩ ግለሰቦች እንዳሉ ገልጿል። የታጠቀ ኃይል ተደግፋላችሁ ተብለው ነው የታሰሩት። ሆኖም አባቴ አርሶ አደር ስለሆነ ወደ እርሻው ከመሮጥ ውጭ የፖለቲካ ተሳትፎም የለውም። እስካሁን ፍርድ ቤት አልቀረበም። እንዲሁ በደፈናው ነው ታስሮ የሚገኘው። ከአባቴ ውጭ ከመቶ በላይ የሚሆኑ ሰዎች በፖሊስ ጣቢያ፣ በወታደራዊ መጠለያ፣ እንዲሁም በወረዳ አስተዳደር አዳራሽ ውስጥ ታስረው ይገኛሉ። ፍትህ እንዲሰጣቸው የጠየቀ አንድም አካል የለም ብሏል። የሰዮኖሌ ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ደጋጋ መሐመድ በቀረበው ቅሬታ ዙሪያ ምላሽ ሰጥተዋል። ፖሊስ በወንጀል የተጠረጠሩ ግለሰቦችን ይመረምራል። ጉዳዩ እስኪጣራም ታስረው ይቆያሉ። ነገር ግን ሸማቂዎቹን ትደግፋላችሁ ተብለው በወረዳችን አንድም ሰው አልታሰረም። በወረዳ አስተዳደር አዳራሽ ውስጥ ሰው ታስሯል ለተባለው ውሸት ነው። በወታደራዊ ካምፕም ለተባለው ሲጀመር የወታደራዊ ካምፕ የለንም ብለዋል በተመሳሳይ ዜና በነቀምቴ ከተማም ወይዘሮ አጸደ ዲባባ የህክምና ባለሙያ የሆኑት ባለቤታቸው አቶ ደሳለኝ ፉፋ ከታሰሩ ሰባት ወራቸው መሆኑን ገልጸዋል በአሁኑ ጊዜም በደጃዝማች ኩምሳ ሞሮዳ ቤተ መንግስት ውስጥ እንደሚገኙ ጠቁመው የባለቤታቸው ደመወዝ በመቋረጡ ከልጆቻቸው ጋር ችግር ላይ መውደቃቸውን ተናግረዋል ባለቤቴ ከታሰረ ሰባት ወር አልፎታል ለሶስት ወር ገደማ በኬጀማ ቀበሌ ውስጥ በሚገኝ ፖሊስ ጣቢያ ውስጥ ነው የታሰረው። ከዛም በኋላ ለአራት ወር በኩምሳ ወረዳ ቤተ መንግስት ውስጥ ታስሮ ይገኛል። ለምን እንደታሰረ ምንም አልተነገረንም። ፍርድ ቤትም አልቀረበም። ወራዊ ደሞዙም ስለተቋረጠ ከሶስት ልጆች ጋር እየተቸገርኩ እገኛለሁ። ስንቅ ለማቀበልም አራስ ልጄን ይዤ እየተመላለስኩ እገኛለሁ። አሁን አሁን ደግሞ ስንቅ ማቀበያ ገንዘቡን ጠፍቷል። በጣም ችግር ውስጥ ነን። ብለዋል። የነቀምቴ ከተማ ፖሊስ አዛዥ ኮማንደር ተፈሪ ታደሰ ጋር በተደጋጋሚ ብደውልም፣ እንዲሁ በአጭር የጽሑፍ መልእክት ከአሜሪካ ድምፅ የምደውልላቸው መሆኔን ጠቅሼ ብልክላቸውም ስልካቸውን ባለማንሳታቸው ምላሽ ለማግኘት አልተቻለም። ከተለያዩ የምዕራብ ኦሮሚያ አካባቢዎች በሚነሱት የእስራትና ቶሎ ፍርድ ቤት ያለመቅረብ ቅሬታዎች ላይ ምላሽ እንዲሰጡኝ ወደ ኦሮሚያ ኮሚኒኬሽንስ ጉዳዮች ጸጥታና አስተዳደር ቢሮ ፖሊስ ኮሚሽንና አቃቤ ህግ ቢሮ ኃላፊዎች ጋር በተደጋጋሚ ብደውልም ምላሽ ለማግኘት አልቻልኩም። የታሰሩ ሰዎችንም ቁጥር በተመለከተ ጉዳዩ ከሚመለከታቸው አካላት ማረጋገጥ አልተቻለም። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ እንዲህ አይነት ቅሬታዎች ወደ እርሳቸው እንዳልመጡ በስልክ ገልጸዋል። የኦሮሚያ ፀጥታና አስተዳደር ቢሮ ኃላፊ የሆኑት አቶ ጅብሪል መሐመድ ከዚህ በፊት ለቪኦኤ በሰጡት ቃል በኮሮና ቫይረስ ወረርሽኝ ምክንያት ፍርድ ቤቶች ዝግ ስለሆኑ በምዕራብ ኦሮሚያ የታሰሩ ግለሰቦች ፍርድ ቤት አለመቅረባቸውንና ምርመራው ጊዜ ወሳጅ መሆኑን ጨምረው ገልጸው ነበር። ግለሰቦቹ የታሰሩት በምዕራብ ኦሮሚያ የሚንቀሳቀሰውን ሸማቂ ቡድን በመደገፍ ወይም የሸማቂው ታጣቂ በመሆን ተጠርጥረው ነው ሲሉም ገልጸው ነበር ነበር። የኦሮሚያና ፌዴራል ጠቅላይ አቃቢ ህጎች የስራ ኃላፊዎች ከጥቂት ሳምንታት በፊት ባወጡት መግለጫ የድምፃዊ ሃጫሉ ሁንዴሳ ግድያን ተከትሎ በተፈጠረው ሁከት ተጠርጥረው የታሰሩ ግለሰቦችን ቁጥርና የተከሰሱ ሰዎችን መጠን ይፋ ማድረጋቸው ይታወሳል። ነገር ግን በምዕራብ ኦሮሚያ ታጣቂዎች እንቅስቃሴ ጋር በተያያዘ ተጠርጥረው ስለታሰሩ ሰዎች ሁኔታና የፍርድ ጉዳይ በዚህ መግለጫ ላይ የተነሳ ግን አልነበረም።